የኤርትራ አየር ኃይል ንብረት የሆነች ሚግ 29 ተዋጊ ጄት ሁለት ፓይለቶችን ይዛ ወደ ኢትዮጵያ መግባቷን የኢትዮጵያ የደህንነትና ጸጥታ ኃይሎች ገለጹ። የኤርትራ ባለስልጣናት ዜናውን ፍሬቢስ ሲሉ ማጣጣላቸው ተዘግበዋል። ሄኖክ ሰማግዜር ዝርዝሩን ይዟል። ምንጮቹ ለቪኦኤ እንደ ገለጹት ከራዳር እይታ ውጪ የመብረር አቅም ያላት የኤርትራ አየር ኃይል አውሮፕላን ትናንት ጧት ከአስመራ ወደ ምዕራብ ኤርትራ አቅጣጫ በመብረር በሰሜናዊ ምዕራብ ኢትዮጵያ ድንበርን በማቋረጥ ወደ ሁመራ አካባቢ እንደደረሰችና በኢትዮጵያ አየር ኃይል ሚግ አውሮፕላኖች ታጅባ መቀሌ ወደሚገኘው አየር ኃይል ጣቢያ እንድታርፍ መደረጉን ስማቸውን ያልጠቀሱ የደህንነት ባለስልጣናት ለአሜሪካ ድምፅ ተናግረዋል። የኤርትራ ባለስልጣናት ኢትዮጵያ ገባች ስለተባለችው ተዋጊ አውሮፕላን የሰጡት ዝርዝር ባይኖርም የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ለብሪታንያ የዜና ምንጭ ጥቅስ ፍሬ ቢስ ሲሉ ማጣጠላቸው ተዘግቧል። የኢትዮጵያ ደህንነት ባለስልጣናት ክንፍ ቁጥሯ ZLIN 143 አውሮፕላን አብራሪ መቶ አለቃ መብራቱ ተስፋ ማርያምና አብሯቸው የነበረው ፓይለት አፈወርቅ ጸሐዬ ባልታወቀ ስፍራ በመልካም ሁኔታ ላይ እንደሚገኙ እነዚሁ ምንጮች ለቪኦኤ ገልጸዋል። የኤርትራ መንግስት በጉዳዩ ላይ አስተያየት እንዲሰጥ ያደረግነው ጥረት የዜና እስከተጠናቀረበት ሰዓት ለማግኘት የተሻለ አልሆነም። የኤርትራ መንግስት በጉዳዩ ላይ አስተያየት እንዲሰጥበት ያደረግንው ጥረት ይህ ዜና እስከተጠናቀረበት ሰዓት ድረስ የተገኘ አልሆነም። እንዳገኘን እናቀርባለን።